በኮንጎ ዛሬ የተጀመረውና በአይነቱ ትልቅ በተባለው የቢጫ ወባ ክትባት ዘመቻ 14 ሚሊዮን ሰዎችን ለመከተብ ታቅዷል። ዘመቻው ዓለም አቀፉ የጤና ድርጅት ደብልዩ ኤች ኦ ከድንበር የለሹ ሐኪሞች ቡድንና ከዓለም አቀፍ የህጻናት አድን ድርጅት ጋር በመተባበር የሚካሄድ ነው። ለሳምንታት ይቀጥላል የተባለው ይሄው የክትባት ዘመቻ የቢጫ ወባ ወረርሽኝን በአለም አቀፍ ደረጃ ለማስቆም የሚደረገው ጥረት አንድ አካል ነው ተብሏል። የዓለም አቀፉ የጤና ድርጅት የህዝብ ግንኙነት ኃላፊ ሚስተር ታሪክ ያሳሮቪች እንደሚሉት ዘመቻው ሰፊና በርካቶች የተሳተፉበት ነው። በመጀመሪያ ዘመቻው በተሳካ ሁኔታ ይካሄዳል ብለን ተስፋ እናደርጋለን። 14 ሚሊየን ሰዎችን እንደታቀደው በሁለቱም ሀገራት ክትባቱን ያገኛሉ። በአንጎላ እና በኮንጎ እንደሚታወቀው ዘመቻው ሰፊ ነው። የሚካሄደው ደግሞ በጥቂት ሳምንታት ውስጥ ነው። እናም 41 ሺህ የጤና ሰራተኞች ና በጎ ፈቃደኞች ይሳተፉበታል። 8 ሺህ የክትባት መስጫ ጣቢያዎችም አሉን። እየሰራን ነው በተቻለ መጠን የክረምቱ ና የዝናቡ ወራት ከመምጣቱ ና ትንኞችም በብዛት መራባት ሳይጀምሩ ብዙ ሰዎችን ከበሽታው ለመከላከል ነው የምንሰራው። ያ ደግሞ ዘመቻውን የበለጠ ከባድ እና አስቸጋሪ ያደርገዋል። ድርጅቶቹ ከኮንጎ መንግስት ጋር በመተባበር በሚቀጥሉት አስር ቀናት ብቻ ለ10.5 ሚሊዮን ሰዎች ክትባቱን ለመስጠት እንቅስቃሴ እያደረጉ ነው። የዓለም አቀፉ የጤና ድርጅትና አጋሮቹ በአንጎላና በኮንጎ ስለሚያደርጉት የክትባት ዘመቻ ሚስተር ያሳሮቪች ሲገልጹ ቢጫ ወባ ከብዙ አመታት በፊትም ነበረ። እናም ከዚያ ያየነው ክትባቱ ውጤታማ መሆኑን ነው። በ በ2006 ዓ ም በነበረው ዘመቻ ከ100 ሚሊየን በላይ ለሆኑ ሰዎች ክትባቱን ሰጥተናል። ያ ወረርሽኙ ጥቂት በነበረበት ጊዜ ነው። አሁን በከተማና በተለያዩ ቦታዎች የሰዎች ዝውውርና ትስስር ጨምሯል። የአየር ጠባይ ለውጡም ለትንኞች መራባት አስተዋጽኦ እያደረገ ነው። ስለዚህ የክትባት ምርቱን በመጨመር ሀገሮችን በሰፊው በመርሃ ግብር ውስጥ ማካተት ቢቻል ጥሩ ነው። ምክንያቱም አሁን አሁን በትላልቅ ከተሞችም እየታየ ነው። ያ ደግሞ የመከላከል ስራውን አስቸጋሪ ያደርገዋል። በተለምዶ ቢጫ ወባ እየተባለ የሚጠራው ይሄ በሽታ በትንኛ አማካኝነት በሚመጣ ተዋሲ የሚተላለፍ ሲሆን ውጤታማ መድኃኒት ባይኖረውም በክትባት ግን በቀላሉ መከላከል ይቻላል። በመሆኑም ክትባቱ ወሳኝ ነው። ሚስተር ያሳሮቪች በሽታው ተዛማች ነው። እናም ማንኛውም ዓለም አቀፋዊ ተጓዥ በተለይ በሽታው በሚገኝባቸው ሀገሮች የሚጓዙ የቢጫ ወባ ክትባት ካርድ መያዝ አለባቸው። በሽታውን ለመከላከል ጥሩ መፍትሄ ክትባት ነው። ስለዚህ በሽታው ባለበት ሀገር የሚኖሩ ሰዎች እና ወደዚያ የሚጓዙ ሰዎች በሙሉ መከተብ አለባቸው። በቅርቡ የ500 ሰዎችን ህይወት በአንጎላና በኮንጎ የቀጠፈው ይህ በሽታ በአሜሪካ፣ በእስያ፣ በአውሮፓና በአፍሪካ የተለያዩ ሀገራት ሊዛመት እንደሚችልም ያለም አቀፉ የጤና ድርጅት አስጠንቅቋል።